ትኩረት በአፍሪካ። ባለፈው ረቡዕ ጎርጎሪዮሳዊው ህዳር 15 2017 ዓ ም በዚምባብዌ የጦር ኃይሉ ስልጣኑን መቆጣጠሩን ካስታወቀ ወዲህ የቀድሞው ምክትል ፕሬዝደንት ኤመርሰን ምናንጋግዋ በብዙ የሀገሪቱ ዜጎች ዘንድ እንደ ቀጣዩ ርዕሰ ብሔር እየታዩ ነው። የሰባ አምስት ዓመቱ ምናንጋጓ ላለፉት አስርተ አመታት ከረጅም ጊዜው የሀገሪቱ ፕሬዝደንት ሮበርት ሙጋቤ ጎን በመሆን ምንም እንኳን አልፎ አልፎ ከርዕሰ ብሔሩ ጋር ልዩነት ቢኖራቸውም በዚምባብዌ ፖለቲካ መድረክ ላይ ዋና ሚና መጫወታቸውን በፕሪቶሪያ የሚገኘው የደቡብ አፍሪቃ ዓለም አቀፍ የፖለቲካ ጥናት ተቋም በእንግሊዝኛ ምህፃሩ አይኤስኤስ ተንታኝ ደሬክ ማቲሽካ ለዶይቸ ቬለ ተናግረዋል። ምናንጋግዋ ላለፉት ሀምሳ አመታት ከሙጋቤ ጎን በመሆን ሰርተዋል። ፕሬዚዳንቱ የሚያጋጥሟቸውን ችግሮች አስወጋጅ ሁነውም ነው የሚታዩት። ተንታኙ ዴሬክ ማትሽካ አክለው እንዳሉትም በዚምባብዌ ፖለቲካ ውስጥ ብዙም ድምጻቸው ሳይሰማ ስራቸውን ይሰሩ የነበሩት ኤመርሰን ምናንጋግዋ ሲያስፈልግ ድንገትና ጠንካራ ጭካኔ የተመላበት እርምጃ ይወስዳሉ። በዚሁ ተክነውበታል በሚባለው አሰራራቸውም አዞ የሚል ቅጽል ስም ተሰጥቷቸዋል። ከጦር ኃይሉ መፈንቅለ መንግስት እርምጃ በኋላ ዚምባብዌ ምን አይነት የወደፊት እጣ ፈንታ እንደሚጠብቃት በወቅቱ በውላ አይታወቅም። የሀገሪቱ ብሔራዊ የመገናኛ ብዙሀን በጦር ኃይሉ ቁጥጥር ስር ነው የሚገኙት። ጦር ኃይሉ ይህንኑ ቁጥጥሩን የሚያላላ እንደማይመስልም ታዛቢዎች ይናገራሉ። ኤመርሰን ምናንጋጓ ልክ እንደ ሮበርት ሙጋቤ ያኔ የብሪታንያ ቅኝ ግዛት በነበረችው እና ደቡባዊ ሮዴዥያ በመባል በምትታወቀዋ ትውልድ ሀገራቸው ውስጥ በነበረው የውሁዳኑ ነጮች አገዛዝ አንጻር ባደረጉት ትግል ስምና ዝና አትርፈዋል። ምናንጋጓ በዚያን ጊዜ በጠቅላይ ሚኒስትር ኢያን ስሚት በሚመራው መንግስት አንጻር ይታገል የነበረውን የአማጽያን ቡድን እዛኑን ተቀላቀሉ። የአማጽያኑ ቡድን ዛኑ ከነፃነት በኋላ ወደ ወቅታዊው የዚምባብዌ ገዢ የዛኑ ፒኤፍ ፓርቲ ተቀይሯል። ኤመርሰን ምናንጋጓ በግብፅና በቻይና የጦር ስልጠና ያደረጉ ሲሆን በኢያን ስሚዝ በተመራው በቀድሞዋ ሮዴዥያ በተቋቋመው የውሁዳኑ ነጮች መንግስት አንጻር እየታገለውና የአዞው ቡድን በመባል የታወቀውን ቡድን መርተዋል። በዚሁ ተግባራቸው ምክንያት በ1965 ዓ ም ታስረው በሞት እንዲቀጡ ተፈርዶባቸውም ነበር። በእድሜያቸው ምክንያት የተነሳ ግን የሞቱ ብይን ወደ አስር ዓመት እስራት ተቀይሮላቸዋል። በዚሁ የእስራት ጊዜያቸውም ለተወሰነ ጊዜ ከሮበርት ሙጋቤ ጋር አንድ ክፍል መጋራታቸው ይነገራል። ምናንጋግዋ ከእስር ከተፈቱ በኋላ ወደ ዛምቢያ በመሄድ የህግ ትምህርታቸውን ተከታትለዋል። የቀድሞዋ ሮዴዣ በጎርጎሪዮ ሳዊው 1980 ዓ ምህረት በይፋ ዚምባብዌ የሚል መጠሪያ ይዛ ነፃነቷን በተጎና ጸፈችበት ጊዜ ምናንጋጓ ወደ ትውልድ ሀገራቸው ተመልሰው በአዲሱ ነጻ መንግስት ውስጥ የብሔራዊ ደህንነት ሚኒስትር ሆነው ተሾመዋል። በቀጠሉት ዓመታትም በገንዘብና በመከላከያ ሚኒስትርነት ስልጣን እንዲሁም የምክር ቤት አፈ ጉባኤ ሆነውም አገልግለዋል። ምናንጋጓ በጭካኔያቸው በተለይ የታወቁት በ1980 ኛዎቹ ዓመታት ሰሜን ኮሪያ የሰለጠኑ የሀገሪቱ ወታደሮች በመንግስቱ ተቃዋሚዎች አንጻር ያካሄዱትንና ጉኩ ራሁንዲ በመባል የሚታወቀውን አስከፊ የኃይል ተግባር የታከለበትን ዘመቻ በመሩበት ጊዜ ነው። በዚሁ ዘመቻ ወደ 20 ሺህ የሚጠጉ የንዴቤሌ ጎሳ አባላት እንደተገደሉ ነው የሚገመተው። ምናንጋጋዋ እንደ ጨካኝ፣ ተንኮለኛና ነገሮችን አስቀድመው በማብሰል ስላቸው ይታወቃሉ እና ብዙ ሰዎች እጅግ ይፈሯቸዋል። ዲሞክራት የሚባሉም አይደሉም። አንዳንድ በፍጹም ዲሞክራሲያዊ ያልሆኑ ሕጎች እንዲጸድቁ ገፋፍተዋል። በመሆኑም ሰዎች ፕሬዝዳንት ሙጋቤ የሚሞገስ ዲሞክራሲያዊ አሰራር በተከተሉ ግለሰብ ይተካሉ የሚል የተሳሳተ እምነት ሊኖራቸው አይገባም። እንደዚህ አይነት ሰው አይደሉም። የቀድሞው ምክትል ፕሬዚደንት ምናንጋግዋ ቀደም ባሉ ዓመታትም በእድሜ የገፉት የሮበርት ሙጋቤ ተተኪ ይሆናሉ ተብለው ይታዩ ነበር። ነገር ግን በጎርጎሪዮሳዊው 204 ዓ.ም ከገዢው ዛኑ ፒኤፍ ፓርቲ ዋና ጸሐፊነት ስልጣናቸው ተነሱ። ከአራት ዓመታት በኋላ ግን ሙጋቤ ምናንጋጓን እንደገና ወደ ስልጣን በመመለስ የፕሬዝደንታዊው ምርጫ ዘመቻ ዋና ኃላፊ አድርገው መሾማቸው ይታወሳል። አከራካሪ ከሆነው ፕሬዝደንታዊ ምርጫ ፍጻሜ በኋላ ግን ዩኤስ አሜሪካና የአውሮፓ ህብረት ምናንጋጓን በምርጫው ወቅት ተጫውተውታል ባሉት ሚናቸው ሰበብ ማዕቀብ ጥለውባቸዋል የሰብአዊ መብት ተሟጋቾችም የተቃዋሚ የፖለቲካ ፓርቲዎችን ጭካኔ በታከለበት እርምጃ አሳደዋል ሲሉ ወቅሰዋቸዋል። ሆኖም ምናንጋግዋ በሙጋቤ መንግስት ውስጥ ከፍተኛ ስልጣን በመያዝ በ2014 ዓ ም የዚያን ጊዜውን ምክትል ፕሬዚደንት ጆይስ ሙጃሩን ተክተዋል። የአይኤስኤስ ተንታኝ ዴሬክ ማቲሻክ በሙጋቤና በምናንጋግዋ መካከል ባለፉት ጊዜያት የታዩት ልዩነቶች ሁለቱ ባለስልጣናት ለተከተሉት ስልታዊ አጋርነት ሁነኛ ማስረጃ መሆኑን አመልክተዋል። የሁለቱ ግንኙነት ከወዳጅነት ይበልጥ በጋራ ጥቅም ላይ የተመሰረተ ነው የሚመስለው። ምናንጋገዋ የሙጋቤ ጉዳይ አስፈጻሚና የማይመቹ ሁኔታዎችን አስተካካይ ሆነው ቆይተዋል። እርግጥ አብረው ሰርተዋል፣ አንዱ የሌላውን ሚስጥርም ያውቃል። በመካከላቸው የሆነ ልዩ አስተሳሳሪ ግንኙነት ተፈጥሯል ብለህ ልታስብ ትችል ነበር። ግን ሙጋቤ ምናንጋገዋን ከስራ ያባረሩበት መንገድ እርሰ ብሔሩ በምናንጋገዋ አኳያ በፍጹም ታማኝ አለመሆናቸውን የሚጠቁም ነው sense of loyalty towards Mnangagwa whatsoever. ይኸው የሮበርት ሙጋቤና የኤመርሰን ምናንጋጓ ግንኙነት መበላሸት እየጀመረው በምክትል ፕሬዝደንቱና በፕሬዝደንቱ ባለቤት ግሬስ ሙጋቤ መካከል የዘጠና ሶስት ዓመቱን ርዕሰ ብሔር በሚተካው ግለሰብ ጉዳይ ላይ ንትርክ ከተፈጠረ ወዲህ ነው። ቀዳማዊቷ እመቤት ምናንጋጓን መፈንቅለ መንግስት አሲረዋል በሚል በመውቀስ በአንድ ወቅት የፕሬዝደንት ሮበርት ሙጋቤ ተጓዳኝ በነበሩት ምክትል ፕሬዝደንት አንጻር ግዙፍ ዘመቻ አካሂደውባቸዋል። የምናንጋጓ ደጋፊዎችን በበኩላቸው ግሬስ ሙጋቤ ምናንጋጓን ለመመረዝ ሞክረዋል በሚል ወቀሳ ሰንዝረዋል። ይህን ተከትሎ ባለፈው ጎርጎሮሳዊው ህዳር 6 2017 ዓ ም ፕሬዝደንት ሮበርት ሙጋቤ ምክትላቸውን ታማኝነታቸውን አጉድለዋል፣ በሚል ከስልጣን እንዳባረሯቸው የማስታወቂያ ሚኒስትሩ ሳይመን ካያ ሞዮ ማስታወቃቸው የሚታወስ ነው። ኢት ሃድ ቢካም ኤቪደንት ምናንጋግዋ ኃላፊነታቸውን በመወጣቱ ተግባር ላይ ወላዋይነት እንደታየባቸው ግልጽ ሆኗል። ምክትል ፕሬዚዳንቱ በተደጋጋሚ እምነትና አክብሮት የማጉደል የተንኮለኝነትና አስተማማኝ ያለመሆን ጸባይ አሳይተዋል። ስራቸውን በትክክል በማከናወንም ላይ ንሱን ጥረት ብቻ ነው ያደረጉት። ከስልጣን የተባረሩት ኤመርሰን ምናንጋግዋ ግን እርምጃውን በመቃወም ፕሬዝደንቱም ሆኑ ባልተቤታቸው ገዢውን የዛኑ ፒኤፍ ፓርቲን እንደ ግል ንብረታቸው እንደፈለጉት ሊጫወቱበት እንደማይችሉ አመልክተዋል። ለደህንነታቸው በመስጋት ወደ ደቡብ አፍሪቃ የሸሹት ኤመርሰን ምናንጋግዋ ጦር ኃይሉ ስልጣኑን ከያዘ በኋላ ወደ ትውልድ ሀገራቸው እንደተመለሱ አንዳንድ የሀገሪቱ ዜጎች ቢናገሩም እስከ ትናንትና ድረስ በወጡ የመገናኛ ብዙሃን ዘገባዎች መሰረት በወቅቱ የት እንደሚገኙ በውል የሚታወቅ ነገር የለም።